ግጭት ሲባል መጀመሪያ የሰው ሊበላ ግጭት ሲባል ደግሞ ንብረቶች ይወድማል። ግጭት ሲባል ደግሞ መፈናቀሎች አሉ። እነዚህ አሁን አሉ። በተለይ በኢታን ልዩ ወረዳ አራት ቀበሌዎች ተወተሊ የተፈናቀሉበት ሁኔታ አለ። ብዙ የሰው ሕይወትም አልፏል። ቁጥሩ መግለጽም ማችል ብዙ ንብረትም ወድሟል። የጋምቤላ መንግሥት ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ እጉቱ አዲንግን የሰማችኋቸው ሙሉ ዘገባው በዕለቱ አቢርስ ይቀርባል። የአፈር ማዳበሪያ ጥያቄያቸው ያልተመለሰላቸው አማራ ክልል አርሶ አደሮች ስጋት አይሏል። መንግሥት ደግሞ ከሚሊዮን በላይ ኩንታል ለስርጭት ተዘጋጅቷል ይላል። የዚህም ዝግጅት ዘገባ ደርሶናል፣ ቆየት ብሎ ይቀርባል። ሌሎች በወቅታዊ ርዕሶች ላይ ያተኮሩ ዘገባዎችንና ቅንብሮችን ይዘናል። ሐሙስ ሐምሌ 13 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ለቅንብሩ፣ ኮርኒልየስ ለስርጭት ምህንድስናው ከተቀሩ ባልደረቦቻችን ጋር ሆነን እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። የሰዓቱን ያለም ዜና የሚያሰማን ድርጅ ደስታ ነው። መልካም ምሽት፣ ጤና ስጥልን አድማጮች፣ እንደምናመሻችሁ በድጋሚ የዕለቱን ዋና ዋና ዜናዎች አሰማችኋለሁ። የቀድሞ የብአዴን አመራርና የጥረት ኮርፖሬሽን ስራ አስኪያጅ ታደሰ ካሳ ወይም ታደሰ ጥንቅሹ ከእስር መፈታት፣ በኬንያ የተቃዋሚዎች ጥሪና የህዝቡ ምላሽ፣ የቻይናና የሩሲያ ወታደራዊ የጦር ልምምድ የሚሉት ዋና ዋናዎቹ ናቸው። ዝርዝሩን አሁን እናሰማችኋለን። ከጥረት ኮርፖሬት ጋር ተያይዘው በእስር ላይ የነበሩት አቶ ታደሰ ካሳ በስፋት በሚታወቁበት አጠራር ታደሰ ጥንቅሹ ዛሬ ከእስር እንደተለቀቁ ጠበቃቸው አስታወቁ። አቶ ታደሰ ካሳ በቀረበባቸው ክስ ጥፋተኛ ተብለው ላለፉት አራት ዓመት ከስድስት ወር በባህር ዳር እና በአዲስ አበባ ማረሚያ ቤቶች በእስር እንደቆዩ ጠበቃቸው ገልጸዋል። መስፍን አራጌ ዝርዝሩን ይዟል። የቀድሞ ጥረት ኮርፖሬት ስራ አስኪያጅ አቶ ታደሰ ካሳ ከኮርፖሬቱ ጋር ተያይዞ በቀረበባቸው የሙስና ወንጀል ክስ በአማራ ክልል ጠቅላይ ፍርድ ቤት ጥፋተኛ ተብለው ስምንት ዓመት ከአምስት ወር ተፈርዶባቸው እንደነበር ጠበቃቸው ሕይወት ሊላይ ገልጸዋል። ከጥረት ኮርፖሬት ጋር አብሮ በሚሰሩ ሌሎች ድርጅቶች ባለ ሀብቶችም ጭምር አብረው የተከሰሱበት እና ስምንት ክሶች የቀረቡበት ነበረ። ዛም ክሱ ሲታይ ቆይቶ ስምንት ዓመት ከአምስት ወር ተፈርዶባቸው ነበር። ጠበቃቸው ውሳኔውን በመቃወም በይግባኝ ሲከራከሩ መቆየታቸውን ያስታውሳሉ። ይግባኝ ጠይቀን ነበረ ለክልሉ ጠቅላይ ፍርድ ቤት፣ ፍርድ ቤቱ አልተቀበል ነው ብሎ ጓኛችንን ውድቅ በማድረጉ ወደ የክልሉ ሰበር ሰሚ ችሎት ይሄድን እዛም ሳይቀበሉ ቀርቶ የፌዴራል ሰበር ሰሚ ችሎት ጉዳያችንን ይዘን ቀርበን ነበረ። ከዚህ ቀደምም ማለት ነው እዛ ይዘን በቀረብንበት ጊዜ ፍርድ ቤቱ ሊስተካከሉ የሚገባቸውን ነጥቦች ጠቅሶ እንደገና ለክልሉ ሰበር ሰሚ ችሎት መልሶ እንዲመለከተው ውሳኔ ሰጥቶ መልሶታል። ሆኖም ግን የክልሉ ሰበር ሰሚ ችሎት ድጋሚ ውሳኔ ደርሶት አያስቀርብም በማለት መልሶት ነበር። በዚሁ መሰረት ያው ለሁለተኛ ጊዜ ፌደራል ሰበር ሰሚ ችሎት ጉዳያችንን ይዘን ቀርበን አቤቱታችን አቀርበን ፍርድ ቤቱ ሲመለከት ቆይቶ ባለፈው ሐሙስ ፍርድ ጀምሮ የመጡትን ውሳኔዎች ሙሉ በሙሉ በማሻር ፍርድ ቤቱ ሲመለከት ቆይቶ ዛሬ ከእስር ተለቀዋል። በባህር ዳር ማረሚያ ቤት ለሶስት አመታት የቆዩት አቶ ታደሰ በጤና ችግር ምክንያት ከጥቅምት ወር ሁለት ሺህ አስራ አራት አመተ ምህረት ጀምሮ ወደ አዲስ አበባ ቃሊቲ ማረሚያ ቤት ተዛውሮ ሕክምናቸውን ሲከታተሉ መቆየታቸውን ጠበቃ ህይወት አስታውቀዋል። አቶ ታደሰ ከአራት አመት ከስድስት ወር የስራ ከመስራት ቆይታ በኋላ ዛሬ ነጻ ተብለው ቤተሰቦቻቸው ጋር መቀላቀላቸውን ጠበቃቸው አያይዘው ገልጸዋል። በኢትዮጵያ በተለያዩ የመንግስት ከፍተኛ ኃላፊነቶች ላይ ካገለገሉት የቀድሞ ባለስልጣናት አንዱ በረከት ስምዖን በጥረት ኮርፖሬት ላይ ፈጠሩት በተባለው የሀብት ብክነት ወንጀል የስድስት ዓመት እስር እና የአስር ሺ ብር ቅጣት ተላልፎባቸው ከአራት ዓመት እስር በኋላ ጥር 17 2015 ዓ ም በአመክሮ መለቀቃቸው ይታወሳል። ከፍተኛ ባለስልጣናቱ አቶ በረከት ስምዖን እና አቶ ታደሰ ካሳ ከጥረት ኮርፖሬት የቦርድ ሰብሳቢነት እና የዋና ስራ አስፈጻሚነት ኃላፊነታቸው ጋር በተያያዘ ወንጀል ፈጽመዋል በሚል በቁጥጥር ስር የዋሉት ጥር 2011 ዓ.ም ነበር። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ ነኝ ከደሴ በኬንያ ዋና ከተማ በናይሮቢ በፖሊስና ድንጋይ በወረወሩ ሰልፈኞች መካከል የተወሰኑ ግጭቶች ቢታዩም አጃንስ ፍራንስ ፕሬስ እንደዘገበው ጸረ መንግስት እንቅስቃሴው እንዲጠናከር ተቃዋሚዎች ያስተላለፉት ጥሪ ኬንያውያን በአመዛኙ ችላ ብለውታል። ዛሬ ፖሊሶች ናይሮቢ ውስጥ ተቃዋሚዎች ጠንካራ ይዞታ በሆነው ኪቤራ በሚባለው የድሆች ሰፈር ተቃዋሚዎች ላይ አስለቃሽ ጋዝና ጥይት ሲተኩሱ የኤኤፍፒ ዘገባዎች አይተዋል። በሌሎች አካባቢዎች ግን ባለፉት የተቃውሞ ሰልፎች ላይ ከነበረው ጋር ሲነጻጸር ዛሬ ግጭቱ ስለመከሰቱ ግጭት ስለመከሰቱ የወጣ ዘገባ የለም። ዋናው የተቃዋሚ መሪ ራይላ ኦዲንጋ በዚህ ሳምንት ለሶስት ቀናት የሚዘልቅ የተቃውሞ ሰልፍ መጥራታቸው ይታወቃል። ትናንት ረቡ በተካሄደው ተቃውሞ የስድስት ሰዎች ህይወት መጥፋቱን ከተጎጂ ቤተሰቦች ማጣራቱን የኬንያ የአምነስቲ ኢንተርናሽናል ቅርንጫፍ ገልጸዋል። ካለፈው መጋቢት ወዲህ ከተቃውሞ በተያያዘ ሀያ ሰዎች መሞታቸውን ከመንግስትና ሆስፒታሎች የወጡ መረጃዎች ያመለከቱ ሲሆን ብጥብጡ ኬንያውያንና ዓለም አቀፉን ማህበረሰብ አሳስበዋል። ከመላው ዓለም 24 አገራት የብሪክስን ህብረት ለመቀላቀል መጠየቃቸውንና ሌሎችም ፍላጎት ማሳየታቸውን ደቡብ አፍሪካ አስታወቀች። ደቡብ አፍሪካ ዛሬ ሐሙስ ይህንን ያስታወቀችው በሚቀጥለው ወር በሚካሄደው የአምስት አገሮች ህብረት ወይም ብሪክስ ጉባኤ በፊት መሆኑን አዣንስ ፍራንስ ፕሬስ ዘግቧል። ከአባል አገራቱ ከብራዚል፣ ሩሲያ፣ ህንድ፣ ቻይናና ደቡብ አፍሪካ የመጀመሪያ ፊደላት ብሪክስ የሚለውን የአጽሮት ስያሜውን የወሰደው ቡድን የምዕራባውያንን የኢኮኖሚ የበላይነት ለመቋቋም የተመሰረተ ሲሆን ተጨማሪ አባላት በመቀበል ለመስፋፋት ክፍት መሆኑን አመላክቷል። የደቡብ አፍሪካ እና የብሪክስ አምባሳደር አኒል ሱክላል ሀያ ሁለት አገሮች ብሪክስን በሙሉ አባልነት ለመቀላቀል የህብረቱን አባል አገራትን ጠይቀዋል። ተመሳሳይ ቁጥር ያላቸው ሌሎች አገሮችም የብሪክስ አባል መሆን ስለሚቻልበት መንገድ ይፋዊ ያልሆነ ጥያቄ አቅርበዋል ሲሉ በጆሃንስበርግ ለጋዜጠኞች ተናግረዋል። አምባሳደሩ አክለውም ብሪክስ በዓለም አቀፍ ፖለቲካ ረገድ የሚታዩ መዘዘኛ ልዩነቶች ለመለወጥ የሚሞክር ኃይል ብቻ ሳይሆን በዓለም አቀፉ የኢኮኖሚ ምህዳር እየሆነ ያለውንም እየለወጠ ነው ብለዋል። የእስራኤል ፕሬዝደንት አይዛክ ሄርዞግ እና የዩናይትድ ስቴትስ ምክትል ፕሬዝደንት ከማላ ሀሪስ ለመካከለኛው ምስራቅና አፍሪካ በአየር ንብረት የታገዘ ዘመናዊ እርሻና ቴክኖሎጂን ለማምጣት ላለመው የምግብ ደህንነትና የአየር ንብረት ተነሳሽነት የሰባ ሚሊየን ዶላር የጋራ ድጋፍ እንደሚሰጡ አስታወቁ። ሀሪስና ሄርዞግ ይህን ያስታወቁት ትናንት ረቡዕ የሁለትዮሽ ስብሰባቸውን ከማድረጋቸው በፊት ነው። በአየር ንብረቱ ለውጥ የሚከሰተውን የምግብ ተደራሽነት ችግር ለመጠበቅ ዩናይትድ ስቴትስና እስራኤል እያንዳንዳቸው 35 ሚሊዮን ዶላር ኢንቨስት እንደሚያደርጉ ምክትል ፕሬዚዳንቷ ከማላ ሀሪስ ገልጸዋል። በተያያዘ ዜናም የእስራኤል ፕሬዚደንት አይዛክ ሄርዞግ ትላንት ረቡ በዩናይትድ ስቴትስ ምክር ቤት ባደረጉት ንግግር የእስራኤልን 75ኛ የነጻነት ዓመት ዘክረዋል። የፕሬዝደንቱ የዋሽንግተን ጉብኝት የጠቅላይ ሚኒስትር ቤንጃሚን ኔታናይሁ አወዛጋቢ የፍትህ ማሻሻያ እቅድና እስራኤል ከፍልስጤማውያን ጋር ያላት ግጭት ቀጥሎ ስጋት በፈጠረበት ወቅት የተደረገ እንደሆነ ተመልክተዋል። የእስራኤል ፕሬዝደንት አይዛክ ሄርዞግ በዋሽንግተን በዩናይትድ ስቴትስ ና እስራኤል ግንኙነት ቁልፍ በሆነው ነጥብ ለምክር ቤቱ ባደረጉት ንግግር ግር ኢራን ለሁለቱም አገሮች ትልቅ ስጋት ናት ሲሉ ለህግ አውጪዎቹ ተናግረዋል። ፕሬዚደንቱ በንግግራቸው ኢራን ለመካከለኛው ምስራቅና ከዚያም ባሻገር ላለው መረጋጋት ስጋት ሊፈጥር የሚችል የኒውክለር አቅም እየገነባች ነው ብለዋል። የአፍሪካ መሪዎች በመጪው ሳምንት ከሩሲያ ፕሬዚደንት ቭላዲሚር ፑቲን ጋር ሴንት ፒትስበርግ ከተማ ላይ ጉባኤ ይቀመጣሉ። ጉባኤው የሰላም የደህንነትና የልማት ትብብራቸውን ያጠናክራል ተብሏል። የሩሲያ የአፍሪካ ጉባኤ የሚደረገው ሞስኮ በዩክሬን የምታካሄደውን ጦርነት በቀጠለችበት ወቅት ሲሆን፣ ወረራው በርካታ አፍሪካ ሀገሮች ለምግብና ነዳጅ መናር አስከትሏል። በዚህ ሳምንት ሩሲያ ከጥቁር ባህር የእህል ስምምነት መውጣቷም የዋጋ ንረቱን ሊያባብሰው እንደሚችል ተመልክተዋል። ተንታኞች ዓለም አቀፍ ጉባኤዎች የሚካሄዱት ለፖለቲካ ታይታም ጭምር መሆኑን ይናገራሉ። በጆሀንስበርግ የዓለም አቀፍ ጉዳዮች ጥናት ተቋም የአፍሪካ ሩሲያ ፕሮጀክቶች የሚመሩት ስቲቨን ግሩዝድ ለቪኦኤ እንደተናገሩት የሴንት ፒትስበርጉ ጉባኤ ስኬት በሚገኙት የአፍሪካውያን መሪዎች ብዛት የሚለካ ይሆናል። የተሳታፊዎች መሪዎቹ ብዛት ትልቅ ትኩረት የሚሰጠው እንደሚሆንም አያይዘው ገልጸዋል። እንደ ኤሮፓ አቆጣጠር በ2019 ዓ.ም ሩሲያ ዩክሬን ላይ ወረራ በከፈተችበት የተለየ ዓለም ሁኔታ በተካሄደው ባልከፈተችበት የተለየ የዓለም ሁኔታ በተካሄደው በሶቺው ጉባኤ ላይ 43 የአፍሪካ አገራት ርዕሳነ ብሔራት መገኘታቸውን ተንታኙ አስታውሰዋል። የንግድ ልውውጥ ጉዳይ አንዱ መነጋገሪያ ሊሆን እንደሚችልም ተናግረዋል። በመጨረሻም የዩክሬን ጦርነት እየተፋፋመ ባለበት በአሁኑ ወቅት ቻይናና ሩሲያ በጃፓን ላይ የጋራ ወታደራዊ ልምምድ እያደረጉ እንደሆነ ተነገረ በጃፓን ባህር ላይ የጋራ ወታደራዊ ልምምድ እያደረጉ መሆኑ ተነገረ። ተንታኞች የጦር ልምምዱ ሁለቱ አገሮች ወታደራዊ ትብብራቸውን እያጠናከሩ መሆናቸውን እንደሚያሳይ አመልክተዋል። አያይዘውም የጦር ልምምዱ በአካባቢው እያደገ የመጣውን የዩናይትድ ስቴትስና የአጋሮቿን ትብብር ለመገዳደር የሚያደርጉት ጥረት አካል ነው ሲሉ ተንታኞቹ አክለዋል። በዓለም አቀፍ የክርስቲያን ዩኒቨርሲቲ አካባቢ ደህንነት ባለሙያ ስቴፈን ናጊ ሩሲያና ቻይና ጃፓንን ዩናይትድ ስቴትስ በኔቶና በህንድ ፓሲፊክ ክልል በሚያሳዩት ትብብር ደስተኛ እንዳልሆኑ ለማሳየት እየሞከሩ ነው ሲሉ ለአሜሪካ ድምፅ ተናግረዋል። ናጊ በተጨማሪም እነርሱ በአካባቢው እንደ ዋሽንግተንና አጋሮቿ ተመሳሳይ የጦር ትብብር ማሳየት እንደሚችሉ ማረጋገጥ ይፈልጋሉ ብለዋል። የሩሲያ መከላከያ ሚኒስቴር በበኩሉ ዛሬ ሐሙስ ባወጣው መግለጫ የልምምዱ ዋና ዓላማ በሁለቱ አገራት መካከል ያለውን የባህር ኃይል ትብብር ማጠናከርና በእስያ ፓሲፊክ ውቅያኖስ ሰላምና መረጋጋት ማስጠበቅ ነው ብለዋል። ሩሲያና ቻይና በልምምዱ ከ ከአስር በላይ የባህር ኃይል መርከቦችንና ከሰላሳ በላይ የጦር አውሮፕላኖችን ማሰማራታቸው ተገልጿል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማዊ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ዛሬ ሐሙስ ሐምሌ 13 2015 ዓ ም ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዋና አዘጋጇ ጽዮን ግርማ፣ የዌብና ማኅበራዊ መሰናዶች አሰናጃችን ደግሞ አባየው ገበያው የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የስቱዲዮ ድምፅና ምስል አቀናባሪው ደግሞ ጆጊል ነው። እስከ ምሽቱ አራት ሰዓት ከልዩ ልዩ ቅንብሮቻችን ጋር አብረናችሁ እናመሻለን። አሁን በቅድሚያ የዕለቱን አብይ ርዕስ ቀደም ብዬ በመግቢያው ያስተዋወቅኩት ዘገባ ነው። ግጭት እና ግድያ በተባባሰበት የጋምቤላ ክልል ሁሉም ከተሞች የሰዓት እላፊ ገደብ ተጥሏል። በጋምቤላ ክልል በኢታንግ ልዩ ወረዳ በተቀሰቀሰ ግጭት በርካታ ሰዎች እንደተገደሉና ሌሎች ብዙዎችም እንደተፈናቀሉ የክልሉ የመንግስት ኮሚኒኬሽን ጽሕፈት ቤት አስታውቋል። በኢታንግ ወረዳ ከሁለቱ ወራት በፊት የተቀሰቀሰው ግጭት የብሔር መልክ ይዞ ወደ ሌሎች የክልሉ አካባቢዎች በመዛመቱ ሰዎች እየተገደሉና ለመፈናቀልም እየተዳረጉ በመሆኑ በሁሉም የክልሉ ከተሞች የሰዓት እላፊ ገደብ መጣሉን የጋምቤላ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ ውገቱ አዲንግ ለአሜሪካ ድምፅ ገልጠዋል። የጋምቤላ ዩኒቨርሲቲ በበኩሉ ሰሞኑን አንድ መምህርና አንድ ተማሪው በከተማ ውስጥ ባልታወቁ ሰዎች እንደተገደሉበት አስታውቋል። እነሆ ዝርዝሩ ነው። በጋምቤላ ክልል ከሁለት ወራት በፊት የተቀሰቀሰው ግጭት የብሔር መልክ ይዞ ወደ ሌሎች አካባቢዎች በመዛመቱ ብዙ ሰዎች መገደላቸውንና በርካቶችም ከመኖሪያቸው መፈናቀላቸውን የጋምቤላ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ኡገቱ አዲንግ ለአሜሪካ ድምፅ ገልጿል። ግጭት ሲባል መጀመሪያ የሰው ሊበላ ግጭት ሲባል ደግሞ ንብረቶች ይወድሟል ግጭት ሲባል ደግሞ መፈናቀሎች አሉ። እነዚህ አሁን አሉ። በተለይ በኢታንግ ሊወረዳ ወረዳ አራት ቀበሌዎች ቶተሊ የተፈናቀሉበት ሁኔታም ብዙ የሰሩበትም አልፏል። ቁጥሩ መገለጽም ማችል ብዙ ንብረትም ወድሟል። ግንቦት አስራ ሶስት ቀን ሁለት ሺህ አስራ አምስት አመተ ምህረት የአንድ ሰው ህይወት ማለፍን ተከትሎ በሁለት ቀበሌዎች የጀመረው ግጭት በአኟና በኑዌር ብሔሮች መካከል ተስፋፍቶ መቀጠሉን የክልሉ ቃል አቀባይ ይናገራሉ። የተከሰተው ኢታንግ ልዩ ወረዳ ነው፣ በሁለት ቀበሎች ማለት ነው። ይህን ችግር መጀመሪያ ሲከሰት የነበረው ብኛና በሌየር ብኛ፣ የአኛ ቀበሌ፣ ሌር ደግሞ የኑዌር ቀበሌ። ጉዳዩ ግን በተለይ ኑዌርና አኛ የሚገናኙበት አብዛኛው ጋምቤላ ከተማና ኢታንግ ልዩ ወረዳ ቀበሎች ስለሆነ በእነዚህ አካባቢ መልኩ ቀይረው በተለይ ከሁለት ጠበለጅ የተጀመረው ወደ ብሄር ግጭት የተከሰተው ችግር መሰረት የሆነውና ይህን ደግሞ ዘልቆ ወደ ጋምቤላ ከተማ ተወርጉሮ የደረሰበት እየተማል ማለት ከለው። በፊት እንደዚህ የብሄር ግጭቶች ልምድ ነበሩ በተለይ ወር ናኛ ግን ከለውት መንግስት በኋላ አራት አመት አምስት አመት ጥሩ ዘላቂ ሰላም ያገኙበት ሁኔታ ነበር። የጋምቤላ ዩኒቨርሲቲም ከሰሞኑ አንድ መምህርና አንድ ተማሪ እንደተገደሉበት የዩኒቨርሲቲው ፕሬዚደንት ዶክተር ኡጁሉ እኮክ ለአሜሪካ ድምጽ ገልጿል። የመጀመሪያው የተገደለው መንገድ ላይ ነው። ፈተና ከወሰደ በኋላ በሞተር ሳይክል ሰዎች ልጁን ጭኖት ሲመጡ መንገድ ተዘጋበትና የሆነ ማናል ከዩኒቨርሲቲ ከፈታ በኋላ ዩኒቨርሲቲ ውስጥ አይደለም ውጭ ነው የተገደለ። ሌላው መምህር ተብሎ የተለጠፈው የሞተው ዩኒቨርሲቲ ውስጥ አይደለም ከተማ ውስጥ ነው የሞተው። እሱ በዩኒቨርሲቲው የሳይኮሎጂ መምህር የነበሩት ኳንግ ኒያል ፖች ሐምሌ አስራ አንድ ቀን ሁለት ሺ አስራ አምስት ዓመተ ምሕረት ሲገደሉ የሁለተኛ ዓመት የአካውንቲንግ ተማሪ የነበረው እጁሉ ቲሞቲ ደግሞ ሐምሌ ዘጠኝ ቀን እንደተገደለ ታውቋል። እነዚህ ግድያዎች በክልሉ ከተቀሰቀሰው የብሔር ግጭት ጋራ ግንኙነት ይኖራቸው እንደሆነ የተጠየቁት ቃል አቀባዩ አቶ ውገቱ ወደ ዝርዝር ነገር አልገባም ብለዋል። እንደ የክልሉ መንግስት ኃላፊ በዚህም ሰው ሞቷል፣ በዚህም ሰው ሞቷል አልልም። ዞሮ ዞሮ በግጭቱ ምክንያት ብዙ ሰው ሞቷል በየተለያየ ቦታዎች የዩኒቨርስቲም ብቻለም ስለዚህ ይሄ ነው የነበረው ሁኔታ። ግጭት ውስጥ ገብቷል። በግጭት ደግሞ በተለያዩ ቦታዎች ሰዎች የሞትበት ሁኔታ ማለና አንዱ ቻኮርት ማድረግ ብዙ ትርጉም ላይኖሩ ይችላል። ሆኖም በክልሉ እየተባባሰ በመጣው የጸጥታ መደፍረስና እያስከተለ ባለው የሰዎች ግድያ ምክንያት የክልሉ መንግስት ከትናንት ጀምሮ በሁሉም ከተሞች ተግባራዊ የሚደረግ የሰዓት እላፊ ገደብ እንደጣለ አቶ እውገቱ ገልጿል። በተለይ አባባሶች የሚጠቀሙት ሌሊት ወይንም ጨለማ ተገናርጎ ነው። ስለዚህ የመንግስት አካላት ደግሞ ይህን ቁጥጥር ለማድረግ ማህበረሰቡ፣ በተለይ ሰላማዊ የሆነ ማህበረሰብ በተረጋጋ ሁኔታ ከአንድ ሰዓት እስከ አስራ ሁለት ሰዓት ጠዋቱ ሲነጋ ቅስቃት እንዳይኖር ይገዳም ትሏል። በተለይ አምቡላንስ ወይም የሰጣ የማብራት ኃይል ሳይጨምር፣ ሌላው ግን መኪናም ሰውም ሊውሩም ለጊዜም የታገደበት ሁኔታ ማለት ጨለማ ተገን አድርገው የሚንቀሳቀሱ የታጠቁ ኃይሎች በመኖራቸው ምክንያት ይህን ይገዳ በጋምቤላ ክልል ሁሉም አካባቢዎች ተግባራዊ እንዲደረጉ ይህንን ሰዓል እንዲያስተላለፍ አስገዳጅ ሆኗል ማለት ነው። የሰዓት እላፊ ገደቡ ከተጣለ በኋላ ከትናንት ጀምሮ በከተማዋ እንደ ሱቆችና ባንኮች ያሉ የአገልግሎት ሰጪ ተቋማት መዘጋታቸውን ማንነታቸው እንዳይገለጽ የጠየቁ አንድ የከተማዋ ነዋሪ ለአሜሪካ ድምፅ ተናግረዋል። በከተማዋ የሰዎች እንቅስቃሴ ይታያል፣ ነገር ግን የጸጥታ ስጋቱ አይለዋል ይላሉ አስተያየት ሰጪው። አቶ ኡገቱ በበኩላቸው የሰዓት እላፊ ገደቡ በሚተገበርበት ወቅት በክልሉ የተጠናከረ የጸጥታ ማስከበር ስራ እንደሚከናወን ይናገራሉ። የክልሉ ርዕሰ ከተማ ወይም ጋምቤላ ከተማ ጠቁ የሆነ የጸጥታ ቁጥጥር ያደርጉበታል። እሱ ደግሞ በፌዴራል ፖሊስ እና በክልሉ ፖሊስ ቅንጅት ይህን ስራ ይሰራል። በተለይ የግጭት ቀጠና የሆኑት በተለይ ግጭቱ እየታገሰ ያለ በጦር መሳሪያ ስለሆነ እነዚህ ግጭት ቀጠና የሆኑት በመከላከያ እንዲቆጣጠር መንግስት ውሳኔ አሳልፏል። በዚህ ምክንያት አሁንም የጋምቤል ሕዝቦች በሰላም ወዳድ ሕዝብ ስለሆነ ነው። እነዚህ የታጠቁ ኃይሎች ወይንም ግጭት የሚቀሳቀሱ ሰዎች በተቀናጅ ሁኔታ ከተቆጣጠረና ለሕግ ከቀረቡት ክልሉ ወደነበረ በሰላም ሊመለስ ይችላል። በክልሉ ከተሞች የተጣለው የሰዓት ላፊ ገደብ የሚነሳው የጸጥታ ሁኔታው ይሻሻል እንደሆነም ቃል አቀባዩ ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ገብረ ሚካኤል ገብረ መድህንን ለዘገባው አመሰግናለሁ። በተከታዩ ርዕስ ደግሞ ወደ አማራ ክልል እንሻገራለን። የአማራ ክልል ርዕሰ መስተዳደር የጸጥታ ችግሮችን በሰከነ መንገድ እንደሚፈቱ አስታወቁ ይላል የልዩ ኃይሉን መልሶ የማደራጀት ፕሮግራም አፈጻጸምን ተከትሎ የተፈጠሩ የተቃውሞ እንቅስቃሴዎች በማህበራዊና ምጣኔ ሀብታዊ ጉዳዮች ላይ ከፍተኛ ተጽዕኖ ማሳደራቸውን የገለጹት የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ችግሮቹን በሰላማዊ መንገድ ለመፍታት ጥረት እንደሚደረግ ተናግረዋል። በክልሉ የፌዴራል መንግስት መከላከያ ኃይል እየወሰደ ካለው እርምጃ ጋር በተያያዘ የጸጥታ ችግሩ አሳሳቢ እየሆነ በመምጣቱ በዚህ ሰዓት መደበኛ ስብሰባውን እያካሄደ ለሚገኘው ለክልሉ ምክር ቤት ሪፖርት ያቀረቡት ስለ መስተዳድሩ ችግሮችን በሰከነ መንገድ በውይይት መፍታት ይገባል ነው ያሉት። በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ረዳት ፕሮፌሰር ኤፍሬም አህዱ የክልሉ መንግስት ከጊዜ ወደ ጊዜ አሳሳቢ የሆነ በመጣው የጸጥታ ችግር ጉዳይ ሁሉን አቀፍ ንግግር ማድረግ እንዳለበት አሳስበዋል። ሁሉንም ያነጋገረችው ወይም ዘገባውን ያጠናቀረችው አስቴር ምስጋናው እንደሚከተለው ታቀርበዋለች። የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ትላንት በተጀመረው የክልሉ እንደራሴዎች ጉባኤ ላይ ባቀረቡት ሪፖርት ልዩ ኃይሉን መልሶ የማደራጀት እንቅስቃሴን ተከትሎ ተቃውሞ በመፈጠሩ በክልሉ ማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ ከፍተኛ ተጽዕኖ ማሳደሩን ገልጸዋል። ችግሮችንም መንግስት በሰከነ መንገድ ለመፍታት እንደሚጥርም አስታውቀዋል። አሁንም ቅድሚያ የሰላም አማራጭን በመውሰድ የተጀመረውን ጥረት አጠናክረን እንቀጥላለን ጽንፈኝነት ሁሉንም የህብረተሰብ ክፍል የሚጎዳ አደገኛ አሳሰብና ድርጅት ነው። ስለሆነ በኢትዮጵያዊነት ስሜት የክልላችንም ይሁን የሌሎች ክልሎች ጽንፈኛ ኃይሎች ፍላጎት እንዳይሳካ በጽኑ ከመታገል ውጭ ሌላ የተሻለ አማራጭ እንደሌለ ተገንዝበን በጋራ መስራት ይገባል። በመሆኑም የመንገድ መዝጋትና ሌሎች ኢሰብአዊ ድርጊቶችን ለማስቆምና ህግና ፍትህ የሰፈነበት ክልል ለመገንባት ከሌሎች ወንድም ህዝቦች ጋር በጋራ የምናደርገውን ትግል አጠናክረር በአማራ ክልል ከቅርብ ጊዜያት ወዲህ ታዋቂ የፖለቲካም ሆነ የጸጥታ ዘርፍ አመራሮች እየተገደሉ ነው። በብልጽግና ፓርቲ የአማራ ክልል ከፍተኛ አመራር ግርማ የሺጥላ በትውልድ ቦታቸው ሰሜን ሸዋ ዞን መሀል ሜዳ አካባቢ ሚያዝያ 19 ቀን 2015 ዓ.ም መገደላቸውና ባለፈው ሰኔ ወር በምስራቅ ጎጃም ዞን የደጀን ወረዳ ፖሊስ አዛዥና ምክትላቸው በአንድ ግለሰብ መገደላቸውን መዘገባችን ይታወሳል። በተመሳሳይ ሰኔ 27 2015 ዓ ም በሰሜን ሸዋ ዞን የሸዋ ሮቢት ከተማ አስተዳደር ጸጥታ ዘርፍ ኃላፊ አብዱ ሁሴን፣ ሰኔ 29 2015 ዓ ም ደግሞ ምክትል ሳጅን ያለለት ደጉ የተባሉ የሸዋ ሮቢት ፖሊስ ባልደረባ ጸጥታ በማስከበር ስራ ላይ እንዳሉ መገደላቸውን የሸዋ ሮቢት ከተማ አስተዳደር መንግስት ኮሚኒኬሽን ጽህፈት ቤት ገልጾ ነበር። በባህር ዳር ዩኒቨርስቲ ፖለቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ረዳት ፕሮፌሰር ኤፍሬም ማሀዱ ከጊዜ ወደ ጊዜ አሳሳቢ እየሆነ የመጣውን የክልሉን ሰላም መደፍረስ ለማስተካከል ሁሉን አቀፍ ውይይት መደረግ አለበት ይላሉ። ከታች ያለው አስተዳደር ጠንካራ ያልሆነበት ምክንያት ምንድን ነው? በምን ምክንያት ነው ፍራጃይል የሆነ እንደዚህ እየተፈረካከሰ የሄደበት ምክንያት በምንድን ነው የሚለውን ማጤንም ያስፈልጋል። ስለዚህ ውይይት በጣም ወሳኝ ነው። ውይይት እነዚህ ካቢኔዎች ይነጋገራሉ። ዜን እንደ አጀንዳ አጀንዳው ይነሳል፣ ውይይት ይደረጋል። መሬት የወረደ ስራ አይሰራም። ስለዚህ መሬት የወረደ ስራ መሰራት አለበት። ያንን ደግሞ የሚደረገው አሁንም የምለው ማህበረሰቡን ማነጋገርና ትጉሉን አቀፍ የሆነ ውይይት ያስፈልጋል። የፖለቲካ ኃይሎችንም እንደዚሁ ማወያየት ያስፈልጋል። የተለያየ ኢንተረስት ያላቸው የፖለቲካል ተቋማት አሉ። እነሱንም ቁጭ አድርጎ ማወያየት ያስፈልጋል። በዛ ውይይት መሰረት ውሳኔ መስጠት ያስፈልጋል። ሁሉን አቀፍ አካታች ውይይት ግን የፖለቲካ ፓርቲውን የሚሆን የማህበረሰብ ክፍሉን የሚሆን ሁሉንም ሁሉን አካታች ውይይት ያስፈልጋል። ባይ ነኝ። በአማራ ክልል ምክር ቤት መደበኛ ጉባኤ ላይ ንግግር ያደረጉት አፈ ጉባኤዋ ፋንቱ ተስፋዬ ሕዝብን ያሳተፈ የሕግ ማስከበር ስራ እንደሚሰራ ተናግረዋል። በተለያየ ጊዜያት የተገደሉት አመራሮች እስካሁን ገዳዮቻቸው ፍርድ ቤት ሲቀርቡ አልታዩም። ለአሜሪካ ድምጽ አስቴር ምስጋናው ባህር ባህርዳር አስቴር ምስጋናውን ለዘገባዋ አምስግኜ ወደ ጉጂ ቦረና ዞን ልውሰዳችሁ። በምስራቅ ቦረና ዞን አደረጃጀት የተነሳው ተቃውሞ ወደ ጉጂ ወረዳዎች መስፋፋቱ መነገሩን ነው የሚመለከተው። ቀደም ሲል በምስራቅ ቦረና ዞን ጎሮዶላ የነበረው የአዲሱ የምስራቅ ቦረና ዞን አደረጃጀት ተቃውሞ ወደ ሌሎች የጉጂ ዞን ወረዳዎች እንደተስፋፋ ነዋሪዎች ለአሜሪካ ድምፅ ገልጠዋል። ነዋሪዎቹ እንደገለጡት የተቃውሞው በተለይ የጎሮዶላ ወረዳ አዋሳኝ በሆኑ አዶላ ዋደራና ሌሎች ወረዳዎች እንደተስፋፋ መንገድና የንግድ ቤቶችም ላለፉት ቀናት ዝግ እንደነበሩ ተናግረዋል። የወረዳውን አስተዳደር ጨምሮ ከሃያ በላይ የመንግስት ሰራተኞች በጸጥታ ኃይሎች በቁጥጥር ስር እንደዋሉም ነዋሪዎች ይናገራሉ። አዲሱ የወረዳው አስተዳዳሪ ኃላፊዎቹ በቁጥጥር ስር የዋሉት ግዴታቸውን ባለመወጣታቸው ነው ሲሉ ምላሽ ሰጥተዋል። ገልሞ ዳዊት ተከታትሎታል። በኦሮሚያ ክልል አዲሱን ምስራቅ ቦረና ዞን አደረጃጀት በመቃወም እየተደረጉ ያሉ ሰልፎች የጎሮዶላ ወረዳ አዋሳኝ በሆኑ እንደ አዶላ ዋድራና ሌሎች ወረዳዎች መስፋፋቱን መንገድና የንግድ ቤቶችም ላለፉት ቀናት ዝግ እንደነበሩ ነዋሪዎች ተናግረዋል። ስማቸው መጥቀስ ያልፈለጉ የጎሮዶላ ወረዳ ነዋሪ ወረዳው አስቸጋሪ ሁኔታ ውስጥ እንደሆነ ይናገራሉ። ላለፈው አንድ ወር የመንግስት መስሪያ ቤቶች ስራ አቁመዋል። ህዝቡ በተለይ በጤና አገልግሎት በኩል ከባድ ችግር ውስጥ ነው። ነዋሪው አክለውም በወረዳው ከተፈጠረው የጸጥታ ችግር ጋር በተያያዘ ተጠርጥረው ከ ከሀያ በላይ የአስተዳደር ኃላፊዎች በቁጥጥር መዋላቸውንም ተናግረዋል የወረዳው አስተዳዳሪና ምክትሉ እንዲሁም የወረዳው የፓርቲ ጽህፈት ቤት ኃላፊ ታስረዋል እስከ ትናንት 22 ሰው ታስሯል አሁን ግን በተጨማሪ የታሰሩ ሰዎች እንዳሉ ሰምተናል በአጠቃላይ አሁን 27 ሰዎች በቁጥጥር ስር ውለዋል ከጎሮ ዶላ በተጨማሪም ወደ ሌሎች የጉጂ ዞን መስፋፋቱን የዋድራና የአዶላ ወረዳ ነዋሪዎች ተናግረዋል ስማቸው መጠቀሱን ያልፈለጉ የጉጂ ዞን የዋድራ ወረዳ ነዋሪ ዘመጂ ሞቱማ ሲመስል የመንግስት ሰራተኞች ስራ ቢገቡም በትክክል ግን እየተሰራ አይደለም መንገድ ዝግ ነው ዋድራ ወረዳ ብቻ ሳይሆን በጎሮዶላ አዶላና ሌሎች ቦታዎችም መንገዶች ይዘጋሉ የጸጥታ ኃይሎች ጠዋት ለመክፈት ይሞክራሉ ይህ ወረዳ ከአዶላና ጎሮዶላ ጋር ይዋሰናል። አንድ ሰው ወደዚህ ቦታ ቢመጣ ወደ አንድ ወረዳ ለመንቀሳቀስ ቢያንስ ከአንድ ሳምንት በላይ ይፈጅበታል። ትናንት ራሱ ምንም የንግድ እንቅስቃሴ አልነበረም፣ ዝግ ነበረ። ዛሬ አራት ሰዓት ላይ ነው የመንግስት ጸጥታ ኃይሎች ባለሱቆችን ሲያስከፍቱ የነበሩት። የአዶላ ወረዳ ነዋሪና ስማቸውን መግለጽ ያልፈለጉ ሌላ ነዋሪ በእነርሱም አካባቢ ተቃውሞ መበርታቱንና ወደ ዞን ዋና ከተማ ነገሌ የሚወስደው መንገድ ዝግ እንደሆኑም ተናግረዋል። ኮንኮላታን ስንፍኔከባጊዜነሌሻሶዶላሰፋ ከአዲስ አበባ ተነስቶ ወደ ሻኪሶ ወደ ነጌሌ የሚያልፈው ተሽከርካሪ አዶላን አቋርጦ ነው የሚያልፈው። በተጨማሪም ወደ ሌሎች የወረዳው ከተሞች የሚያደርሱ ሁሉም መንገዶች ላለፉት ሁለት ቀናት ዝግ ናቸው። በወረዳ ከተማ የተወሰኑ የንግድ ቤቶች ክፍት ቢሆኑም በአዶላ ሀረንፈማ ከተማ ግን የንግድ እንቅስቃሴው ተቋርጧል። ከዋድራ ወረዳ ከአዶላ እና ከጎሮዶላ ለአሜሪካ ድምጽ የተናገሩት ሁሉም ነዋሪዎች የአካባቢው የመንግስት ኃላፊዎች ለችግሩ እልባት ለመስጠት ከነዋሪው ጋር ያደረጉት ውይይትም ሆነ የመፍትሄ ማፈላለግ ሥራ አልነበረም ብለዋል። ተቃውሞ የተስፋፋበት የጎሮዶላ ወረዳ አስተዳዳሪ አቶ ጌቱ ጭሉቄ ከነዋሪዎቹ ጋር እስካሁን መመካከር እንዳልተቻለ ተናግረዋል። ወልቀበቴ ነሞን ኩን አማ ፌዳ ሳኒ ሰ ዋንቱረኒ የ አፉሪይ ሞቱማ ራዱዳ ገለኔ ከአካባቢው ነዋሪ ጋር ምክክር በተመለከተ ላለፉት አራት ወራት አመራሩና ሕዝቡ ተለያይቷል። እኛም እንመካከር ስንል የእኛን አደረጃጀት እንቢ የማለት አዝማሚያ አለ። ይህ የፓርቲያችን አሰራር የሚጥስ ነው። አሁንም እኛን አለመስማት፣ ስራን ማቆም፣ የሕዝብ ገንዘብ የወጣበትን መንገድ ማውደም እየተከሰተ ነው። የህዝብ መጓጓዣዎችን ራሱ በጸጥታ ኃይል አሳጅበን ነው እያሳለፍን ያለ ነው። አቶ ጌቱ የንግድ እንቅስቃሴን በተመለከተ ትላንት በጎሮዶላ ብቻ ሱቆች ዝግ እንደነበሩ ገልጸው በጎሮዶላ በቁጥጥር ውለዋል ስለተባሉት ኃላፊዎች የሚከተለው ምላሽ ሰጥተዋል። namoonni lamani dhufaati kiyyaan duratti namani namoonni kun ammoo gahee kana keessatti mootummaaf ummata waa addaan fageessaniif. የታሰሩ ሰዎች እኔ ወደ አመራር ከመምጣቴ በፊት ነው በቁጥጥር ስር የዋሉት በመንግስትና በህዝብ መካከል ክፍተት ፈጥረዋል በሚል ስለተጠረጠሩ ነው በጸጥታ ኃይሎች በቁጥጥር ስር የዋሉት። እነሱም የበፊት የወረዳ አስተዳዳሪና ምክትሉ እንዲሁም የወረዳው ፓርቲ ጽህፈት ቤት ኃላፊ ይገኙበታል። አሁንም ሰውን በጎሳ ለማጋጨት የሚሰሩትን መክረናቸዋል። እምቢ ያሉትን ሌሎች ተጨማሪ ሰዎችንም በቁጥጥር ስር አውለናል። እነዚህም የወረዳው ጸጥታ ጽህፈት ቤት ኃላፊና የወረዳው ግብርና ጽህፈት ቤት ኃላፊ ናቸው። በቁጥጥር ስር የዋሉት ሰዎች አሃዝ ብዙ አይደለም። ጎሳን በጎሳ ላይ ለማነሳሳት ሲሞክሩ በማስረጃ የተደረሰባቸው ናቸው። በቁጥጥር ከዋሉ በኋላም ወደ ዞን አስተዳደር እንደተወሰዱ አቶ ጌቱ አክለው ተናግረዋል። በአካባቢው የተከሰተውን ችግር ለመፍታትም የአገር ሽማግሌዎች የአካባቢውን ነዋሪ እንዲያረጋጉ፣ የመንግስት ሰራተኞችም ወደ ስራቸው እንዲመለሱ፣ የጸጥታ አካላትም የአካባቢው ነዋሪዎች ጊዜ ወስደው ወደ ምክክር እንድመጡ የማድረጉ ስራ እየሰራን ነን ብለዋል። የዞን ወሰንን አስመልክቶ በተለይ በደቡብ ኦሮሚያ የሚነሳውን አቤቱታ በተመለከተ የክልሉ ፕሬዝደንት አቶ ሺመልስ አብዲሳ ባለፈው ለክልሉ ምክር ቤት ጨፌ ኦሮሚያ ምላሽ በሰጡበት ወቅት የዞን መዋቅር የክልሉን ነዋሪ በጎሳ የሚያጋጨው ነው ስለተገኘ የኦሮሚያ ክልል መንግስት የዞን አስተዳደር መዋቅርን እንደሚያስወግድ መናገራቸው የምታወስ ነው። ለአሜሪካ ድምፅ ገልሙዳዊት ከአዲስ አበባ። ገልሞ ዳዊትን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ አሁን ወደ ዓለም አቀፍ ርዕሶች ነው የምንሻገረው። ወደ ደቡብ አፍሪቃ የሚወስድናል ተከታዩ ርዕስ፣ ደቡብ አፍሪቃውያን የማንዴላን ቀን አከበሩ። በአገሪቱ የተንሰራፋው ሙስናም አሳሳቢ ሆኗል ተባለ። ደቡብ አፍሪካውያን የቀድሞውን የጸረ ምድሎ ታጋይና ፕሬዚዳንት ኔልሰን ማንዴላን ዓለም አቀፍ ቀን ባለፈው ማክሰኞ አክብረዋል። ማንዴላ ሕይወታቸው ካለፈ አስረኛ ዓመት በተቆጠረበት በአሁኑ ወቅት በማኅበራዊና ኢኮኖሚያዊ መገለሉ እንዲሁም ሙስናው አሁንም አገሪቱ ላይ ተሳፍቶ ይገኛል። ቪኪ ስታርክ ናት ከደቡብ አፍሪቃ ያጠናቀረችው። እንግዲህ ወልዴ እንደሚከተለው ያቀርበዋል። ደቡብ አፍሪካውያን የቀድሞ ፕሬዚደንትና የጸረ ዘር መድሎ ታጋይ የነበሩትን ኔልሰን ማንዴላን ባለፈው ማክሰኞ በፎቶግራፍ አውደ ርዕይ አክብረው ውለዋል። ያለፈው ማክሰኞ የማንዴላ 105ኛ የልደት በዓላቸው ይሆን ነበር። የፎቶግራፍ አውደ ርዕዩ የተካሄደው ማንዴላ ከ27 ዓመታት በኋላ ከእስር ሲፈቱ ለመጀመሪያ ጊዜ በአውሮፓውያን አቆጣጠር 199 ዓ.ም ንግግር ባደረጉበት የኬፕ ታውን ማዘጋጃ ቤት ነው። ከማንዴላ ወዲህ ነገሮች ተበላሽተዋል፣ ትላለች የቪኦኤ ቪኪ ስታር ከደቡብ አፍሪካ በላከችው ዘገባ። ዲሞክራሲያዊ ምርጫ ከተካሄደ ከ30 ዓመታት በኋላ በአፍሪካ ብሔራዊ ኮንግረስ ኤንሲ የሚመራው መንግሥት ሙስናን ማስወገድ አልቻለም። ኢኮኖሚው በመንገዳገድ ላይ ሲሆን፣ ሚሊዮኖች በድህነት አረንቋ ውስጥ ይኖራሉ። በሲቪል ማኅበረሰብ ውስጥ ያሉ በርካቶች ችግሩን ለመቅረፍ እየሠሩ ነው። 67 ብርድ ልብስ ለማንዴላ የተሰኘው ትርፋማ ያልሆነ ድርጅት ዜጎች ሹራብና መሰል ለብርድ የሚያገለግሉ ልብሶችን ሰርተው አቅም ለሌላቸው እንዲሰጡ በማበረታት ላይ ነው። የማንዴላን ቀን ምክንያት በማድረግም የአንገት ልብሶችን በአንድ ቤተ ክርስቲያን ውስጥ ሲያድል ውሏል። ፍሎረንስ ሬዲ ከድርጅቱ ተወካይ አንዷ ናቸው። ሀገር ውስጥ እየሆነ ባለው ነገር እጅግ ተበሳጭተዋል ን በመንግስት አስተዳደር ውስጥ እየሆነ ያለውን የሚመረምርና ይህን ሙስና የሚያጋልጥ ሰው እንሻለን። ሙሰኞቹ መጋለጥና ለፍርድ መቅረብ እንዲሁም ገለል መደረግ አለባቸው። ልክ ማንዴላ ይህን ሀገር እንዳስተዳደሩት የሚሰራ መሪ ማግኘት አለብን። ሌድልስ ፎር ላቭ የተሰኘው እና 3500 የሚሆኑ መጠለያ የሌላቸውን ሰዎች የሚመግበው ድርጅትም ቀኑን በማስመልከት ሾርባ ሲያደሉሏል። ዳኒ ደልቤርቶ የድርጅቱ መስራች ሲሆኑ ሀገሪቱ ባለችበት ሁኔታ ማንዴላ ያዝኑ ነበር ሲሉ ሀሳባቸውን አካፍለዋል። እየሆነ ባለው ነገር ማንዴላ በጣም የሚያዝኑብን ይመስለኛል። እውነቱን ለመናገር ማንዴላ ለሀገራችን ያላቸውን ራዕይና እርሳቸውን ሳስብ በጣም ወደ ኋላ ቀረን ይመስለኛል። ኤስኮም በተሰኘው የኤሌክትሪክ ኩባንያ ውስጥ በተንሰራፋው ሙስና ምክንያት መብራት ለረጅም ጊዜ በመቆራረጥ ላይ ነው። ይህም የዋጋ ገሽበትን፣ የወለድ መጨመርንና የንግድ ቤቶች መዘጋትን አስከትሏል። የሥራ አጡ ምጣኔ 30 በመቶ ደርሷል። በኬፕታውን የአንግሊካን ሊቀጳጳስ የሆኑት ታቦ ማክጎባ በማንዴላ የመጨረሻው ዘመን አካባቢ የመንፈስ አማካሪያቸው ነበሩ። ሙስና ላይ ትኩረት እንዲደረግ ጥሪ አድርገዋል። ማንዴላ እንዳደረጉት የጸረ ሙስና ቡድን ይኑረን፣ ሙሰኞችን የምናጋልጥ ብሔራዊ የአቃቢ ሕግ ባለሥልጣኑም ሆነ ሌሎች መሥሪያ ቤቶች እነዚህን ሙሰኞች በቁጥጥር ስር ያድርጉ። በቂ ወይም ምንም አገልግሎቶች በሌሉባቸው የደቡብ አፍሪካ ከተሞች ያለው ሁኔታ አሳዛኝ ነው። በደቡብ አፍሪካ በሚቀጥለው ዓመት አጠቃላይ ምርጫ ይደረጋል። ተንታኞች እንደሚሉት ኤንሲ አሁንም አብላጫ መቀመጫ ይዞ የመቀጠሉን ነገር በእርግጠኝነት መናገር ቢቻልም፣ ደጋፊዎችን እያጣ መሄዱን ግን ይቀጥላል። እንግዲሁ፣ ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን አሁን ለምሽቱ የመጨረሻ አዳደረግ ነው ዘገባ ነው የምንሻገረው። በካቡል ሴት የውበት ሳሎን ሰራተኞች የታሊባንን እገዳ ተቃውሞ ሰላማዊ ሰልፍ አካሄዱ። የታሊባን አስተዳደር የሴቶች መዋቢያ የውበት ሳሎኖች ከአንድ ወር ባነሰ ጊዜ ውስጥ እንዲዘጉ ትዕዛዝ ማስተላለፉን ተከትሎ ነው በአፍጋኒስታን ካቡል የሚገኙ የውበት ሳሎን ሰራተኞች የተቃውሞ ሰልፉን ያካሄዱት። የታሊባን ትዕዛዝ ተግባራዊ ከተደረገ በሺዎች የሚቆጠሩ ሴቶች ስራቸውን ያጣሉ። ዋሂድ ፋይዚ ያደረሰንን የዚህን ዘገባ ዝርዝር ስመኝሽ የቆየ እንደሚከትለው ታቀርበዋለች። የታሊባን አስተዳደር በሴቶች ውበት ሳሎን ላይ የጣለውን እገዳ የተቃወሙ በመቶዎች የሚቆጠሩ ሴቶች ያካሄዱትን የተቃውሞ ሰልፍ ለመበተን የታሊባን የጸጥታ ኃይሎች የውሃ ቀንቡላ የተጠቀሙ ሲሆን ወደ አየር ላይ ተኩሰዋል። ተቃዋሚዎቹ ስራችንን አትውሰዱብንና፣ ዳቦ ስራ፣ ነጻነትና ፍትህ በማለት የተለያዩ የመፈክር ድምፆችን ሲያሰሙ ነበር። በሰልፉ ከተሳተፉ ተቃዋሚዎች መካከል አንዲት ስሟን ያልገለጸች ወጣት አደባባይ የወጣችው መብቷን ለመጠየቅ እንደሆነ ገልጻለች። ዛሬ በተካሄደው ተቃውሞ ተሳትፈው መብታችንን፣ ስራችንን እና ትምህርታችንን ከጠየቁ ሰዎች መካከል አንዷ ነበርኩ። ታሊባን የውበት ሳሎኖቹ የሚሰጧቸው አገልግሎቶች በእስልምና የተከለከሉ ናቸው ቢልም ተመሳሳይ የውበት ሳሎኖች የእስልምና እምነት ተከታዮች በሚበዙባቸው ሀገሮች ያለ ገደብ ስራ ላይ ይውላሉ። በአብዛኛው ስማቸው እንዳይጠቀስ የመረጡት የተቃውሞ ሰልፍ ተካፋዮች እንደሚሉት ታሊባን የውበት ሳሎኖችን ለማገድ ያሳለፈው ውሳኔ ሰዎችን የበለጠ ወደ ድህነት የሚገፋ ነው። በእርግጥ ትዕዛዙ ከየት እንደመጣ ማወቅ እንፈልጋለን። ለምንድ ነው የሰዎችን መተዳደሪያ የሚወስዱባቸው? ለምንድ ነው ሰዎችን ወደ ድህነት የሚገፉት? ወላጆች ስራ ከሌላቸው እንዴት ልጆቻቸውን ሊመግቡ ይችላሉ? የውበት ሳሎን እገዳው ታሊባን በአፍጋኒስታን ሴቶች ላይ ካሳለፋቸው ተከታታይ ገደቦች ውስጥ አሁን በቅርብ የተላለፈው ነው። ቀደም ሲል ሴቶች የሁለተኛ ደረጃ ትምህርት እድልና ስራ እንዳያገኙ እንዲሁም የሕዝብ መገልገያ ስፍራዎችን እንዳይጠቀሙ መገዳጥሏል። በስልታዊና ዓለም አቀፍ ጥናቶች ማዕከል ከፍተኛ ተባባሪ የሆኑት አኒ ፎርዛይመር እንደሚሉት ይሄ ለሴቶች እጅግ አሳዛኝ ሁኔታ ነው። በሴቶችና ልጃገረዶች ላይ እየደረሰ ያለው ነገር በጣም አስከፊ ነው ብዬ አስባለሁ። ይሄ የሰብአዊ መብት ጥሰትና በሰው ልጆች ላይ የሚፈጸም ወንጀል ነው። የተባበሩት መንግስታት ድርጅት በኢኮኖሚ ላይ አሉታዊ ተጽዕኖ የሚያሳድርና ለሴቶች ስራ ፈጣሪነት ይደረጋል የተባለውን ድጋፍ የሚቃረን ነው ሲል የጠራውን ይህን እገዳ ታሊባን እንዲያነሳ ጠይቋል። በካቡል የሚገኝ የውበት ሳሎን ባለቤት የሆነችው አቴና ሀሺማ እንዲህ ትላለች። መላው ካቡል ችግር ውስጥ ነው ያለው። የውበት ሳሎኖቹ ከተዘጉ ሴቶች ገቢ ለማግኘት ሌላ ቦታ ስራ ማግኘት አይችሉም። ከአፍጋኒስታን የንግድና ኢንቨስትመንት ምክር ቤት የተገኘው መረጃ እንደሚያመለክተው በካቡል ብቻ ከሶስት ሺህ በላይ የሴቶች የውበት ሳሎኖች ሲኖሩ በመላው ሀገሪቱ ደግሞ ወደ 12 ሺህ የሚጠጉ መዋቢያ ቤቶች አሉ። በዋሂድ ፋይዚ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን፣ ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። የመጀመሪያውን አጋማሽ አጠናቀናል። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከ38 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወዳደረግ ነው ቅንብር ነው የምንሻገረው የአፈር ማዳበሪያ ጥያቄን ይመለከታል። የአፈር ማዳበሪያ ጥያቄያቸው ያልተመለሰላቸው የአማራ ክልል አርሶ አደሮች ስጋታቸው ማየሉ ተገለጠ። መንግስት፣ ከሚሊዮን ኩንታል በላይ ለስርጭት ተዘጋጅተዋል ይላል። በአማራ ክልል ባህር ዳር ዙሪያ የሚገኙ አርሶ አደሮች መሬታቸውን አርሰውና አለስልሰው ለዘር ዝግጁ ቢያደርጉም ማዳበሪያ እስካሁን ያለማግኘታቸውን ወቅቱ እንዲያልፍባቸው በመሆኑ በእጅጉ እንዳስጨነቃቸው ገልጠዋል። ባህርዳር ዙሪያ ወረዳ ወራሚት በተባለ ቀበሌ ያገኘ ናቸው። አርሶ አደሮች ማዳበሪያ እንዲቀርብላቸው በተደጋጋሚ ቢጠይቁም ምላሽ እንዳልሰጣቸው ነው የሚናገሩት። መሬቱ ማዳበሪያ ለምደዋል የሚሉት አርሶ አደሮች ያለ አፈር ማዳበሪያ ቢዘሩም በሚቀጥለው ዓመት ምርት እንደማይታሰብ ነው ስጋታቸውን ያመለከቱት የአገሪቱ ብሔራዊ ቴሌቪዥን ጣቢያ የጅቡቲ ኤምባሲን ጠቅሶ ትላንት ባወጣው ዘገባ ከአንድ ሚሊዮን ኩንታል በላይ የአፈር ማዳበሪያ በጅቡቲ ወደብ መድረሱንና በአጭር ጊዜም ወደ ሀገር ውስጥ ገብቶ ለአርሶ አደሮች እንደሚሰራጭ ዘግቧል። አስቴር ምስጋናው ዝርዝሩን ይዛለች። ባህር ዳር ዙሪያ ወረዳ ወራሚት በተባለ ቀበሌ በሚገኝ የአርሶ አደሮች ማሳ ላይ ተገኝተናል። ከፊሉ አርሶ አደር ዝናብ ያረሰረሰውን መሬት በሬውን ጠምዶ ያርሳል፣ ከፊሉ ደግሞ ያለሰልሳል። ማልደው ወጥተው እርፍ ሲነቀንቁ በመዋላቸው እኩለ ቀን ላይ በደቦ ምሳቸውን ሲመገቡም ተመልክተናል። ዘንድሮ አርሶ አደሮቹ የእርሻ ስራቸውን እያከናወኑ ያሉት በተስፋና ስጋት አጣብቂኝ ውስጥ ሆነው ነው። የ59 ዓመቱ አርሶ አደር አማረ ሰንደቁ ከ20 ዓመት እድሜ

ከሆነ ማዳበሪያ ቀደም ሲል ነው ከሰማኒያ ሶስት ዓመት ማለት ከሰማኒያ ዓመት ምርፍ ወደዚህ ማዳበሪያ ስራ ለምበር ይጨረሻ መሬቱ እየባለቀ በማዳበሪያ የተነሳ መንግስታዊ ችግር መጣ እንጂ በጣም እየጠቅመ። የሶስት ልጆች አባት የሆኑት የዚሁ ቀበሌ ነዋሪ አርሶ አደር እውነቴ የአፈር ማዳበሪያ ተጠቅመው በሁለት ሄክታር መሬት ላይ ጤፍ በመስራት በየዓመቱ ብዙ ኩንታል ምርት ያገኙ ነበር ዘንድሮ ግን ጤፍ ያለ ማዳበሪያ ቢዘሩ በጣም ዝቅተኛ ምርት እንደሚያገኙ ያመላክታሉ። እዚህ የሚያገኘው ጥቅም አስር ኩንታል ዳጉስ ያገኛሉ። እዚህ ስንት ሄክታር ነው? ሁለት ሄክታር አስር ኩንታል ዳጉስ ማዳበሪያ ተጠቅመው? አዎ። አሁን ማዳበሪያ አትተው ምርት በምን ያህል ይቀንሳል?

ብዙ በተቻለም ደግሞ እኛ ያለን እንላቸው ድጎመ እያሉ ያሰናበቱ ነው። አንድ ቀን በአማራ ክልል በተለያዩ አካባቢዎች የሚገኙ አርሶ አደሮች ከባለፈው ሰኔ ወር ጀምሮ በየጊዜው የማዳበሪያ ይቅረብልን ጥያቄን ለማሰማት ጅራፍ እያኖጉ ሰልፍ መውጣታቸው ይታወሳል። ይሄ ጅራፍ የገበሬ ምልክታችን ነው። እንዲያውም ቀንበር ሁላን ይዛለን ብለን የነበረ ያው ከመኪናው ጋር የማያመች ሆኖ እቺ ባይሆን ጅራፍ፣ ይሄ ጅራፍ መሰቀሉ ነው። ዙሮ ዙርኛ ማዳበሪያ ካጣን፣ ዘር ካጣን፣ ያረስነው መሬት ካልተዘራ፣ ይሄ ጅራፍ መሰቀሉ ነው ምን ያደርጋል የሚል ምልክታችን ነው። ይሄ የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ለክልሉ ምክር ቤት ባቀረቡት ሪፖርት ዘንድሮ ከፍተኛ የአፈር ማዳበሪያ ጥረት እንደ ተከሰተ ተጠቁመዋል። ይህም ሆኖ 3 ሚሊዮን 350 ሺህ የአፈር ማዳበሪያ ለስርጭት እንደቀረበ እና 28 ሚሊዮን ኩንታል ለአርሶ አደሩ እንደተሰራጨ አስታውቀዋል። በባህር ዳር ዙሪያ ወረዳ ወራሚት ቀበሌ በማሳቸው ላይ ያገኘ ናቸው። አርሶ አደር ተላይነ ሰንደቁ በጥቁር ገበያው በውድ ዋጋ የአፈር ማዳበሪያ ገዝተው ማሽላ መዝራታቸውን ይናገራሉ። ጤፍ ለመዝራት መሬታቸው አርሰውና አለስልሰው እየጠበቁ እንደሆነ ገልጸው ከመንግስት ግን አገኛለሁ የሚል ተስፋ እንደሌላቸው ተናግረዋል። በፊት ይመጣላቸው እያሉ ሲሆኑ ቆይና ከዚያ በኋላ ግን ምንድን አሉ ፈልጋሽ ተነጋሪ ይገዙ፣ እኛ የለንም አሉ። ያው ለራሴ ኩንታ በስልክ በስልክ ስልክ ሌላ ከነጋሪ ማለት ነው አ ሁለቶችን አስራ ሁለት ሺህ ብር ማለት ያለ ሲባል ጊዜ አሁን ለሁለት ለሁለት አካፈሉ። እዚያ ማሽን ነው። ዝም ብሎ ነው የቀረ ያችን ነው ያመጣው። ነው ያኔ ገዘው ነው ዳጉሳ ነው እና እንደዛ ገዝቲን ዛርጂ የዘረው እንጂ ማዳበሪያ የሚባል የለም። አሁንም ምን ለዚህ ሁለት ቀን እንትን ነበር አንድ ቀን ታገኛለች፣ አንድ ቀን አታገኝም ይተባለ የሀገሪቱ ብሔራዊ ቴሌቪዥን ጣቢያ የጅቡቲ ኤምባሲን ጠቅሶ ትላንት ባወጣው ዘገባ ከአንድ ሚሊዮን በላይ ኩንታል የአፈር ማዳበሪያ ጅቡቲ መድረሱን እና በአጭር ጊዜ ውስጥ ወደ ሀገር ውስጥ ገብቶ ለአርሶ አደሩ እንደሚሰራጭ ገልጿል። እስካሁን ዘጠኝ ሚሊዮን ኩንታል የአፈር ማዳበሪያ ወደ ሀገር ውስጥ መግባቱን ያወሳው ኤምባሲው በቀሪ 15 ቀናት ውስጥ የአፈር ማዳበሪያ የጫኑ ሰባት መርከቦችን ለማስገባት ጥረት እየተደረገ እንደሆነም አክሎ ገልጿል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። አስቴርን ለቅንብሮ አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችን ነው። አሁን ሳምንታዊው ባህልና ማህበረሰብ ባህልና ማህበረሰብ ዛሬ ወደ ደቡብ ኢትዮጵያ ወስዶ ከአንድ ባህላዊ ልማድ ጋር ያስተዋውቀናል። እየደበዘዘ የመጣው የሲዳማ የፋሮ ባህላዊ ጭፈራ ትኩረት እንዲቸረው ተጠየቀ ነው የሚለው የፋሮ የተሰኘው የሲዳማ ባህላዊ ጭፈራ ለአቅም አዳምና ለአቅም ሔዋን የደረሱ ወጣቶች የትዳር አጋራቸውን የሚያጩበት ነው። በሲዳማ ክልል መንግሥት ባህልና ቱሪዝም ቢሮ የቢሮ የባህልና የታሪክ እንዲሁም የቅርስ ጥናት ዲሬክተር አቶ ተፈራ ሌዳሞ የተዋደዱ የሲዳማ ወጣቶች ፍቅራቸውንና አድናቆታቸውን ለወደዱት ሰው የሚገልጹበት ባህላዊ እሴት እንደሆነ የገለጡትን ጠቅሶ ነው ትውፊታዊ ምንነቱን አስመልክቶ ከባለሙያ ጋር ያደረገውን ቆይታ የሐዋሳው ዘጋቢያችን ዮናታን ዘብዲዮስ እንዲህ አቀናብሮ ያደረሰን። ነው። በሲዳማ ባህል ውስጥ ዕድሜና ማኅበራዊ ማዕረግን መስረት ያደረጉ ባህላዊ ጭፈራዎች፣ ጨዋታዎችና ክንዋኔዎች ስለሚኖራቸው ይነገራል። ከእነዚህም መካከል አንዱ የኛው ጭፈራ ነው፣ ፋሮ ይባላል። ጭፈራውን በብዙ መድረኮች በማሳየት የሚታወቁት የስዳማ የክነቱ ባለሙያዎች ትውፊቱ የላቀ ፋይዳ ያለው ባህላዊ ጭፈራ እንደሆነ ለቪኦኤ ይገልጿል። የክነጥበብ ባለሙያው አበራታው እሽም ካራራያ ራራያ ሆሌ ማ ወማ ካሮ ቶኪ ቶኬቴያ ቶኬቴያ ሆሌ ሃማ ወይ ሃማ ሜሲቱ ሞፋ ያራ ያለም ቦሌ እና ሆሌ ሃማ ወይ ሀንካዲ እ ፋሮ የፍቅር ጫወታ እሚሆኖ በእዛ ውስጥ ምንድን ነው የፍቅር ጥያቄ ትጠይቃለህ እንደ ታገባ ማለት ነው አንዷን ልጃገረድ እሷን እያሞጋገስኳት እኮ ነው በብዙ ሴቶች ዘንድ ቀድሞ ማፍቀርን መግለጽ የተለመደ እንዳልሆነ ይነገራል። ወይዘሪት መሠረቱን ብቻ እንደምትገልጸው ከሆነ ግን የስዳማ ሴቶች ለወደዱት ወንድ የፍቅር ጥያቄ ለማቅረብ አንቸገርም ብላለች። በፋሮ ጭፈራ፣ በግጥምና በዜማ ጭምር ፍቅራችን በደንብ እንገልጻለን። ታዲያ ያ ማለት የፍቅር ጥያቄ አቀረብን ማለት ትላለች። አሁን እሱም ፈልጎን ከሆነ ማለት ይታወቃል። ፍላጎት እንዳለ ያውቀዋለሁ። ሌላ ፋሮ ሊበግጠኝ ወይ ከኔ ጋራ ሊጫወት ስመጣ ራሴን አልፈቅድም ከሱ ጋራ ብቻ ነው ህጄ ገፍትሬ አውጥቻት ጓደኛ ምትሆን ምንም ብትሆን አልሰማትም። ገፍትሬ አውጥቼ ከሱ ጋር ይጫወታሉ። በስዳማ ክልላዊ መንግስት የባህልና ቱሪዝም ቢሮም የባህል የታሪክና የቅርስ ጥናት ዲሬክተር አቶ ተፈራሌ ዳሞ ስለ ፋሮ ምንነት ይናገራሉ። ፋሮ ያላገቡ ወንዶችና ያላገቡ ሴቶች የሚጫወቱ ትጫወታ ነው። ይህንን የሚጫወቱት በተለያዩ ጊዜ ነው የሚጫወቱት። ድግስ ስኖር፣ ፊቼ ጨምባላላ ስኖር፣ በዓላት ስኖሩ እነዚህ ተባብረው ወጥቶ በአንድ ላይ የሚጫወቱት ጫዋታ ነው። ዶክተሩ የፋሮን ታሪካዊ አመጣጥ ስልተ ምቱና እንቅስቃሴውን መነሻ በማድረግ በፍቅር የወደቁ እርግቦች ከሚያሳዩት ጨዋታ ጋር አገናኝቶ ይገልጻሉም። ለምቦሌ ይላሉ። አሁን ለምቦሌ ማለት እርግቧ እንደማለት ማለት ነው። ከዛ የመጣ እንደሆነ ነው ታሪክም የሚያወሳውና ይህንን ጨዋታ ነው ፍቅራቸውን የሚገልጹበት። አቶ ተፈራ ፋሮ ለአቅመ አዳምና ሔዋን የደረሱ የስዳማ ወጣቶች የትዳር አጋርን የሚያጩበትና ወደ ሌላ ምዕራፍ ለመሸጋገር ዝግጁነታቸውን የሚያረጋግጡበት ባህላዊ ትውፊት ነው ሲሉ ተናግሯል። ሕፃናት አይጫወቱም። ከዛ ጀምሮ በዛ ተጫጭተው በዛው ተፋቅሮ ከተጋቡ በኋላ ያቆማሉ። ወደ ሌላ ተሸጋገሩ ማለት ነው። በፋሮ ጨዋታ ወይም ጭፈራ ወቅት መሳሳም አለ ወይ ተብሎ ለተጠየቁት መሳሳም የለም ይመስላል በሩቅ ሆኖ ለሚያየውና አገጭ ላቅጅ አገጭ ነው የሚገናኙት ያላገባች ልጅ አገረድ በስዳማ ባህል በጣም ከፍተኛ እንትን አላት ጥንቃቄ ይደረጋል እሷ ብቻ አይደለም የምትመጣው በነገራችን ላይ ይሄንን በፋሮ ስትጫወት ወንድሟ ወይም ያጎቷ ልጅ ወንድም ጎረምሳ ወንድም ካላት ወንድሟም አብሮ እየተጫወተ ነው ይከታተላታል በጣም በጭፈራ ወቅት እርስ በርስ ከተዋደዱም ሴትቷ ለእናቷ ወንዱም ለአባቱ ያሳውቁና ወደ ትጭጭት ሂደት ይገባል። በሚጨፍሩበት ወቅት የተዋደረው እንደሆነም ወንዱ ሴቷን በግጥምና በዜማ እያደናንቃታል፣ ያሞካሻታል። ሴቷም እንደዛው ለአባቱ ሄደው የእከሌን ልጅ ወድጃታለሁ፣ በቃ ሄደ ጠይቅልኝ ብሎ ይልካል። እንደ አሁኑ ልጆች ሮጥ ብሎ ሄዶ ራሱ ጠቀስ አድርጎ ይዞ መሄድ ምናምን ብሎ ነገርለ በቃ እሷም ቀጥ ብላ ወደ ቤት ከወንድሞቿ ጋር ነው የመጣችው፣ ወደ ቤት ነው የምትሄደው። እርሶ አግብተው የልጆች አባት ነዎት። ምናልባት የተጋቡት ይህንን ጭፈራ ጨፍረው ነው ባለቤቶትን ያገኙት? ይሄ ከባድ ጥያቄ ነው። በእርግጥ እኔ ያው ጨፍሬ ሳይሆን በሆነ አጋጣሚ ነው ያገኘኋት። በዛ ነው የተጋባ ነውና፣ በእርግጥ ባህሉ እንደዛ ነው። ባህሉ ይሄ ነው። እኔ በዚህ ባንጋባም እኛ አባትና እናተ የተጋቡት በዛ ነው የጭፈራ ክዋ ነው። የራሱ የሆነም ያለባበስ ስርዓት አለው ብሏል የባህል የታሪክና የቅርስ ጥናት ባለሙያም አቶ ተፈራም። ያላገባች ሴ ልጃገረድ የምትለይበት ጎዳዮ ትሰራለች። ጎዳዮ የሚባለው እዚህ ቁንጮ አይነት ትሰራለች። እዚህ ከፊት ለፊት ደግሞ ጌጣጌጦች አሉ። እሱ እንትን ታደርጋለች። ጸጉሯን ደግሞ ወደ ኋላ በክር ትሰራለች። በዛው ላይ ደግሞ የምትቀባባቸው ነገሮች በስመ አብ ይሄ የፈረንሳይ ሽቶ ከምንለው በላይ የሚያውደው ነው። የምትቀባው በጸጉሯ ላይ ቅቤ ከቅቤ ጋር አቀላቅሎ ሽታ እንዳይኖር አገር በቀል አገር የተቀመመ ቅመም አለ ራሱ ክልከላ የለበት። ይኸው የፋሮ ጭፈራ ከጊዜ ወደ ጊዜ እየደበዘ እንደመጣ ይነገራል። የባህላዊ እሴቱን ማኅበራዊ ፋይዳ በመገንዘብ ቀጣይነት እንዲኖረው ዘንድ ከወዲሁ ተገቢው ትኩረት ሊቸረውና ሊጠበቅ እንደሚገባው ባለሙያው ይመክራሉ። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም የባህላዊ ጨዋታውን ለሚመለከተው ቅንብር ዮናታን እ አመሰግናለሁ ክብራትና ክብራን፣ አሁን ሳይንስና ቴክኖሎጂ በሎስ አንጀለስ ከተማ በሚገኘው የካሊፎርኒያ ዩኒቨርሲቲ ውስጥ ያሉ የሳይንስ ሰዎች ካንሰርን ለማከም ጥቅም ላይ የሚለውን ኬሞቴራፒ የተባለ የሕክምና ዘዴ ወደፊት በአማራጭ ለመተካት የሚችል መሳሪያ ፈልስፈዋል። ጁልያ ጄን ያሉ የላከችው ሪፖርት እንግድ ወልዴ እንዲህ ወደ አማርኛ መልሶታል። ሰውነት በተፈጥሮ ያለውን በሽታን የመዋጋት አቅምን በመጠቀም የሚደረገው ሕክምና መሻሻል ሲያሳይ፣ አንድ ቀን ካንሰርን ውጤታማ በሆነ መንገድ ማከም እንደሚቻል የባዮ ኤንጂነር ባለሙያ የሆነችው ነግን ሞጀዲ ትተማመናለች። በሰውነት ውስጥ በሽታን የሚዋጉ ሕዋሳቶችን በመጠቀምና ሰውነት በተፈጥሮ ያለውን የካንሰር እባጭን የማስወገድ አቅምን በመጠቀም የካንሰር ሕዋሳቶቹን ማስወገድ ይቻላል። ይህ ለእኔ በጣም አስደሳች ነገር ነው። የኢራን ተወላጅ የሆነችው ሞጀዲ እና እርሱም የባዮ ኢንጂነር ባለሙያ የሆነው ባለቤቷ ማሃዲ ሐሳኒ በሎስ አንጀለስ በሚገኘው የካሊፎርኒያ ዩኒቨርሲቲ ውስጥ ከሕክምናና ከኢንጂነሪንግ መስክ የተውጣጡ አባላት ያሉበት የምርምር ቡድን አካል ናቸው። የምርምር ቡድኑ ሲምፍኖድ ብለው የጠሩትን የእርሳስ ላፒስ የሚያክል መጠን ያለውን ስፖንጅ መሰል የሆነና በራሱ ፈራር ሰው ሊጠፋ የሚችል መሳሪያ ሰርተዋል። ተመራማሪዎቹ እንዳሉት መሳሪያው በካንሰር እባጭ ውስጥ እንዲገባ ይደረጋል። ከዛም ሰውነት በራሱ መከላከል ከሚችለው አቅም የተሻለ የመከላከል አቅም ያለውን መድኃኒት ይረጫል። ተባባሪ ፈጣሪውና የሞጀዲ ባለቤት የሆኑት መሀዲ ሐሳኒ ተጨማሪ ነግሮናል። ይህ ልክ በአቅራቢያ እንደሚገኝ የሰውነት ማሰልጠኛ የስፖርት ጂም ነው። ሴሎቹን ሰብስቦ ያሰለጥናቸዋል። ከዚያም ከመሳሪያው ሲወጡ የካንሰር እባጩን ለመዋጋት ዝግጁ ናቸው። በዩኒቨርሲቲው የኢሚኖሎጂ ፕሮፌሰር የሆኑትና ሞጀዲን በጥናቷ የሚያማክሩት ማኒሽ ቢዩት እንደሚሉት ሐሳቡ ካንሰርን የሚዋጉት ወይም የካንሰርን ሴሎች የሚገድሉት ቲ ሴሎች ሥራቸውን እንዳይሰሩ የሚያደርጉትና የቁጥጥር የሥራ ድርሻ ያላቸውን ሌሎች ቲሴሎች ማገድ ነው። ይህ ሰውነት በተፈጥሮ ያለው በሽታን የመከላከል አቅም ሁሉንም የካንሰር አይነት እንዲዋጋ በር ይከፍታል። የጡት ካንሰርን ብቻ ሳይሆን ሁሉንም አይነት የካንሰር እባጮችን ለመዋጋት አጥኚዎቹ የሰሩትና ሲንፍኖር የተሰኘው መሳሪያ የጡት ካንሰር ባለባቸው አይጦች ላይ ተሞክሮ ሰማንያ በመቶ በሚሆኑት ላይ የካንሰር እባጩን ቀንሷል። የካንሰሩን ወደ ሌላ የሰውነት ክፍል መሰራጨቱን ደግሞ መቶ በመቶ አስቁሟል። አጥኚዎቹ በሰው ላይ የሚያደርጉትን ሙከራ በመጪው የፈረንጆች 2024 ለመጀመር ተስፋ ያደርጋሉ። ቴክኖሎጂው በተቻለ ፍጥነት ካንሰርን ለማከም እንዲውልም ያልማሉ። እንግዲሁን ለዚህኛውም ዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች ሌላ የሳይንስና ቴክኖሎጂ ቅንብርም አለን። ወደ ጎረቤት ኬንያ ይወስድናል። የሞምባሳን የቆሻሻ ችግር ለመቅረፍ የሚረዳ መተግበሪያ የሰሩት የቀድሞይቱ የጥርስ ሐኪም ታይባ ሀቲማ በሙያቸው የጥርስ ሐኪም ናቸው። ትኩረታቸውን ወደ አካባቢ ደህንነት ያዞሩት በጥርስ ሕክምና ሙያቸው ለሰባት ዓመታት ከሰሩ በኋላ ነው። ከልብ የሚወዱት ስራ የአካባቢ ደህንነት ጥበቃ መሆኑን ሲያሳውቁ በዚያ አቅጣጫ መሰማራታቸውን ነው የተናገሩት። እናም ሐኪሚቱ በኬንያዋ ሞምባሳ ጠረፉን ይዞ የሚከማቸውን ቆሻሻ ለማስወገድ የሚረዳ መተግበሪያ ፈጥረው እየተንቀሳቀሱ ናቸው። ሳይዳ ስዋህሌ ከሞምባሳ ያጠናቀረችውን የዚህን ዘገባ ለዛሬው የቴክኖሎጂ ፕሮግራም ቆንጅታየ እንዲህ አሰናርተዋለች። ይህ የሞምባሳ አሮጌው ሰፈር ኦልድ ታውን ነው። መንገዶቹ ሁሉ ያረጁ የመሆናቸውን ያህል የቆሻሻ ማስወገጃውም ስርዓት እንደዚያው እጅግ ያረጀ ነው። ከእንግዲህ ግን ሞምባሳ ከወረሳት ቆሻሻ እፎይታ ልታገኝ ሳይሆን አይቀርም። የቆሻሻ ማጠራቀሚያ ጣቢያዎች ተቋቁመዋል። የተሰበሰበውን የፕላስቲክ ቆሻሻ ወደ ተቀባዮቹ ጣቢያዎች የሚወስደው ጋሪም ወደ ሳይዳ ስዋሬ ቤት እየደረሰ ነው። ፕላስቲኮቹን ሰርግ የሚሆን ማንኛውም ድግስ ቦታ ስሄድ ሰበስባለሁ። ደጅ ላስቲክ ካየው ሰበስባለሁ። ደናም ላስቲክ ይሁን አይሁን አነሳለሁ። ጠንካራዎቹን ፕላስቲኮች ተመልሰው ጥቅም ላይ የማይውሉትን እነሱንም መወስዳለሁ። ፕላስቲክ የተሞሉት ከረጢቶች ወደ አነስተኛ ጣቢያ ይወሰዱና እዚያ ይመረጣሉ፣ ይመዘናሉ። ከዚያም ሰዋሬ ለሰብሳቢዎቹ ማበረታቻ የሚሆን ምግብ የሚገዙበት ትንሽ ገንዘብ ይሰጧቸዋል። አብዛኞቹ ሴቶች የሰበሰቡትን ፕላስቲክ ቦስታካ ኢንተርፕራይዝ ወደሚባል ድርጅት ይወስዱና ያስረክባሉ። የዚህ ጥረት ዋናዋ አንቀሳቃሽ ታዲያ ታይባ ሀቲሚ ናቸው። በአውስታካ የተባለውን የቆሻሻ ማስወገጃ መተግበሪያ ወይም አፕ የፈጠሩት የቀድሞዋ የጥርስ ሐኪም እሳቸው ናቸው። የባኦስታካ ዋናው ስራ ፕላስቲኮቹን በመልክ በመልካቸው መለየትና መሸጥ ነው። ፕላስቲኮቹን በየመልካቸው ለይተን ስንሰበስብ የጤና አገልግሎት የሚያስገኝ ነጥብ እናጠራቅምበታለን። ምክንያቱም ዝቅተኛ ገቢ ያላቸው ማህበረሰቦች በሆስፒታል የጤና አገልግሎት ለማግኘት የሚያስፈልገውን ክፍያ ለመክፈል አቅም የላቸውም የምናገኘውን ነጥብ ለእርሱ እናውለዋለን። ሀቲሚ የሰሩት መተግበሪያ ሌላም ጥቅም አለው። ሞምባሳ ውስጥ በየሰፈሩ ከስነ ስርዓት ውጭ ቆሻሻ የሚደፉትን በርካሽ ዋጋ የሚሰሩ የቆሻሻ ሰብሳቢ አገልግሎቶች የየአካባቢው ነዋሪዎች እያደኑ ያስቆሟቸዋል ወይም ለሚመለከተው አካል ይጠቁሙበታል። ራሂም ዋሱ የባውስታካ የሽያጭ ክፍል ኃላፊ ናቸው። እንዲህ ሲሉ ያስረዳሉ። አንዱ የባውስታካ መተግበሪያ ያደረገው ነገር ነዋሪው ህግ ተላልፈው ያለ ቦታው ቆሻሻ የሚደፉትን ሰዎች እየተከታተለ የሚጠቁሙበትን መንገድ ማመቻቸቱ ነው። እኛም የምንፈልገው ማህበረሰቡ ራሱ እንዲቆጣጠርና እርምጃ እንዲወስድ ነው። ሞምባሳ የሚገኘው ሎተስ ሆቴል ኃላፊዋ ረሃብ እንዴሩም ይህ መተግበሪያ ማህበረሰቡ ድርሻውን እንዲወጣ እያመቻቸ መሆኑን ይናገሩለታል። የፕላስቲክ ቆሻሻውን የሚሰበስቡ ሰዎች አሉን። ማህበረሰቡም፣ ኩባንያዎቹም ሁላችንም ተባብረን ነው የምንሰራው። እንደ ሞምባሳ ነዋሪዎች ላለው የፕላስቲክ ቆሻሻ ብክለት ለማስወገድ በህብረት ጥረት እያደረግን ነው። የባውስታካ መተግበሪያ መስራች ቲሚና ሌሎቹም ሞምባሳን የቀድሞ ክብሯን እንመልስላታለን ብለው ተነስተዋል። ህልሜ ሞምባሳ ላይ የተጣሉ ፕላስቲኮችን መልሶ ጥቅም ላይ እንዲውሉ ማድረጊያ ማዕከል ማቋቋም ነው። ቆሻሻን ወደ ኤነርጂ የሚለውጥ ተቋም እንዲኖረ እፈልጋለሁ። በእርግጥም ሞምባሳ እንደ እርሳቸው ያሉ ሰዎች ምስጋና ይግባቸውና ያንን ህልም ለማሳካት አንድ እርምጃ የተራመደች ይመስላል። ከሞምባሳም ተሻግሮ ሌላ አካባቢ ጠቀም ያለ አገልግሎት የሚሰጥ ይመስላል። ቆንጂን ታየን ለዝግጅቱ አመሰግናለሁ። ክብራትና ክብራን ለምሽት ያዝነውንም በዚሁ አጠናቀቅ ነው። ያስተናገድኳችሁ አሉላ ከበደ፣ ክብራን ኃይሉና ከተቀሩ ባልደረቦች ጋር ተሰናበጥኩ። ነገ እንገናኝ። ሰላም፣ ደህና እደሩ Thank